ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳም አብደላ ከሱሴዳይሞ። በሚኒያፖሊስ ጆርጅ ፍሎይድ ላይ ፖሊስ በፈጸመው ግድያ ላይ በዲስሞስ ውስጥ ለሶስት ሌሊት አምስት ቆይተዋል። ዛሬ በአይዋ ኪም ራንዶስ፣ በአፍሪካ አሜሪካውያን ዘረኝነት እና አመፅን ለመቀነስ የወንጀል የፍትህ ስርዓት ለመለወጥ ከኤንኤኤሲፒ ጋር በመስራት ላይ ትገኛለች። በቃ። አርብ ዕለት ከሰዓት በኋላ ዜና ኮንፈረንስ ላይ ገቨርነር ሪናልዶስ ሌሎች አሳዛኝ ሞት እንዳይከሰት ለማህበራዊ ፍትህ ከሚረዱ ጠበቃዎች ጋር ለመስረት እንደምትፈልግ ገልጿለች። ቤቲ አንድሮስ የኤንኤኤሲፒ የአይዋ ነበራስካ ቅርንጫፍ ፕሬዚዳንት ናቸው። አንድሮስ አሁኑም በቦታ ውስጥ ሊቀመጡ የሚችሉ አንዳንድ ነገሮች አሉ ብለዋል። ገቨርነር ያስቀመጠው የትኩረት ቡድን አካል ነች። አንድሬው ሌላ እይታ ለመውሰድ ጊዜ አሁን ነው ብሏል።

ከሂሳብ ክፍያ ከአስራ ስድስት ቢሊዮን ዶላር የሸቀጣሸቀጥ መርሃ ግብር እንደሚወጣ ኪንግ ገልጿል። የነዋሪነት ዘመናዎች የወንጀለኞች ማሸራተት በተንሸራተዝ ሚዛን ማሳደግ የሚፈልግ አርሶ አደሮችን የሚያስደስት ይሆናል ብሏል። በሺዎች የሚቆጠሩ አይዋኖች ቀሪ ያለውን የድምፅ መስጫ ካርድ ዛሬ በፖስታ መላክ ወይም አካል ድምፅ መስጠት አለባቸው። ነገ ቀደም የመጀመሪያ ምርጫ ድምፅ መስጫ ወረቀቶች ፖስታ የመጨረሻ ቀን ነው። በአደጋው ምክንያት አይዋ የውጭ ጉዳይ ሚኒስቴር ፖል ፒት ለቅሬታ አቅራቢዎች ድምፅ መስጫ ቅጽን ለእያንዳንድ ድምፆች ልኳል። እናም በዲሞክራቲክ እና ሪፐብሊክ ፓርቲ የመጀመሪያ ምርጫዎችን ድምፅ አሰጣት መዝገብ ያስመዘግባል። ስለዛሬ ዋናው ከ486 ሺህ የሚበልጡ ያልታየ ድምፅ አሰጣጦች ተጠይቋል ብለዋል። አርብ ዕለት ከድምፅ መስጫ ውስጥ 69 በመቶ በካውኒ አውዲተር ቢሮ ደርሷል። የኮሮና ቫይረስ ወርሽን ቀጣይ ውጤት ቢኖሩም የንግድ ስራ መሪዎች በዚህ ዓመት በኋላ ኢኮኖሚው እንደገና ማጋገም ያጀምራል የሚል አዲስ ጥናት ያሳያል። የክልሉ አጠቃላይ የምጣኔ ሀብት ማውጫ አፕሪል 35.1 ወደ 43.5 ተሻሽሏል ብሏል። በደሳሳ ጥናት ሰኞ ይፋ የተደረገው የተተነተነ መረጃ ተቃሚዎች ንግዶች በሚቀጥሉ ስድስት ወሮች ውስጥ ድጋሚ መመለሽ እንደሚጀምር لما تقوم كسنة وريفايد درجات بلوه لا مسكنا